ተስፋ ለሴቶች ይህ በምሥራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችው ሳምንታዊ ፕሮግራም ነው። የዚህ ፕሮግራም ዓላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ሕይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች ሰላም፣ ጤና ይስጥልኝ የተወደዳችሁ የፕሮግራማችን ተከታታዮች እንደምናመሽታችኋል። የጌታ ጸጋና ሰላም ይብዛላችሁ እያልን የዛሬውን ፕሮግራማችንን እንጀምራለን። በዛሬው ፕሮግራማችን ስለ ሕጻናት ጥቃትና ይቅርታና መመለስን ከዳዊት ሕይወት የምንማርበትን ክፍል ይዘን ቀርበናል። እስከ ፍጻሜ ቆይታችሁ ፕሮግራማችንን እንድትከታተሉ እያሳሰብናችሁ፣ በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። ሕያውና ጻድቅ የሆንክ የዘላለም አምላክ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግንሃለን። እግዚአብሔር ሆይ ይህንን የሰላሳ ደቂቃ ቆይታችንን እንድትባርክልን እንለምንሃለን። ጊዜውን ሁሉ ላንተ አሳልፈን ሰጠን። በጌታ በኢየሱስ ስም አሜን። ቤቶች ላይ የሚደርስ ጥቃት ምንድን ነው? በትምህርት ቤትም ሆነ ከትምህርት ቤት ውጪ በልጆች ላይ የሚሰነዘር የጥቃት ዘመቻ ማለት ነው። ልጆችን የሚያጠቁት በአብዛኛው የእድሜ እኩዮቻቸው ናቸው። የጥቃቱ አይነት የተለያየ ሊሆን ይችላል። ስድብ፣ የልጁን ስም ማጥፋት፣ ልጅ ላይ ማሾፍ፣ ማስፈራራት፣ የግል ዕቃውን መውሰድ፣ ማበላሸት፣ ሌሎች ጓደኞችን ማሳደም ልጅ ላይ አካላዊ ጉዳት ማድረስና አዋራጅ ቃላቶችን መናገር ሊሆን ይችላል። እንዲህ ዓይነት ጥቃት በወንድም በሴትም ልጆች ላይ ይደርሳል። ጥናቶች የሚያሳዩት የዚህ ጥቃት ሰለባ የሆኑት ልጆች ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱን ነው። ልጅ ላይ የሚደርስ ጥቃት የሚካሄደው የት ነው? በትምህርት ቤት፣ ከትምህርት ቤት መልስ፣ ጨዋታ ስፍራ፣ ትምህርት ቤት በሚወስዳቸው መኪና ውስጥ ልጆች ከሌሎች ልጆች ጋር አብረው ከትምህርት ቤት በእግራቸው ሲመለሱ። ቴክኖሎጂ በተስፋፋበት በዚህ ጊዜ አጥቂዎች ፌስቡክ፣ በስልክ ቴክስት ሜሴጅ፣ ኢሜይል፣ ዌብሳይትና የመሳሰሉትን በመጠቀም ልጆች ላይ ጥቃትን ሊያደርሱ ይችላሉ። ይህ ጉዳቱን የከፋ እንዲሆን ያደርገዋል። ልጆቻችን በትምህርት ቤት ብቻ ሳይሆን በቤት ውስጥም ሆነው ተጠቂዎች ሊሆኑም ይችላሉ። ይህ ጥቃት ልጆቻችንን በምን መንገድ ይጎዳቸዋል? ከእድሜ እኩዮቻቸው የሚሰነዘር ይህ አይነት ጉዳት የልጆቻችንን ሕይወት ሊበጠብጥና ና ብዙ አሉታዊ ተጽዕኖ ሊያመጣባቸው ትልቅ ኃይል አለው። ይህ ጥቃት ልጆች ደስታና ሰላማቸውን እንዲያጡ ያደርጋቸዋል። ስለ ራሳቸው፣ ስለ ማንነታቸው፣ ስለ ችሎታቸው ያላቸው በጎ አስተሳሰብ እንዲሸረሸርና እኔ በሌሎች ዘንድ ተወዳጅነት ያጣው ጥሩ ነገር የሌለኝ ሰው ነኝ የሚለው እምነት ዘልቆ እንዲገባባቸው ያደርጋል። ሀፍረት፣ ፍርሃት፣ ጭንቀት እንዲወርሳቸውና በትምህርት እንዲደክሙ ትልቅ አስተዋጽኦ ያደርጋል። የአእምሮ ጤናንም ሊበጠብጥ ትልቅ ኃይል አለው። በቀላሉ የማይሽር ለወደፊቱም የሚቆይ ውስጣዊ ቁስል ተክሎባቸው የአእምሮ ጤናቸውን እስኪያናጋ ድረስ ጥላ ጥሎባቸው ሊያልፍ ይችላል። የጥቃቱ ሰለባ የሆኑት ምን አይነት ልጆች ናቸው? አብዛኛውን ጊዜ ጥቃት የሚደርስባቸው ልጆች በቁመት በሰውነት በአለባበስና አስተሳሰብ ከእድሜ ኩዮቻቸው ለየት ያሉትን ነው። አይን አፋር፣ ዝምተኛ፣ ብቻቸውን መሆን የሚወዱ ጥልን በተቻለ መጠን መሸሽ የሚፈልጉ ሰላማዊ ልጆች የጥቃት ሰለባ ሊሆኑ ይችላሉ። እንደዚያም ሆኖ ይህ ብቸኛው መስፈርት አይደለም። ከላይ በተጠቀሱት ገለጻዎች የማይጠቃለሉ ግን የጥቃት ሰለባ የሆኑ ብዙ ልጆች አሉ። ልጆቻችን የጥቃት ሰለባ እንዲሆኑ ሊያመለክቱን የሚችሉ ምልክቶች ምን ምን ናቸው? ትምህርት ቤት መሄድ አስጠላኝ ማለት ከጀመሩ፣ ጓደኛ ከሌላቸው ወይም ስለ ብቸኝነታቸው የሚያወሩ ከሆነ፣ ሌሎች ልጆችን የመፍራት ልጆች ያሉበት አካባቢ መሄድ መፍራት ምልክትን ካየንባቸው፣ የዝቅተኝነት ስሜት የሀፍረት ስሜት ደጋግመን ካየንባቸው፣ ፊታቸው ላይ ጭረት ወይም እብጠት የመሳሰሉትን ካየን ከትምህርት ቤት ምሳ ሳይበሉ ወይም ርቧቸው መምጣት ከጀመሩ፣ ከትምህርት ቤት ሲመለሱ አዝነው ተበሳጭተው የሚመጡ ከሆነ፣ የትምህርት ውጤታቸው ከድሮው ከቀነሰ፣ ኮምፒውተር ላይ ተቀምጠው ሲቆዝሙ ወይም ሲጨነቁ ካየን፣ እንቅልፍ ማጣት ቅዠት፣ የበለጠ የመታመም ስሜት ካላቸው ወይም ስለ ሕመም ብዙ የሚያወሩ ከሆነ ልብሳቸው፣ መጽሐፋቸው፣ የግል ዕቃዎቻቸው ከጠፉ ወይም ከተበላሹ አለባበሳቸውን ባንዴ መለወጥ ከጀመሩ ብቻቸውን መቀመጥ፣ በአጠቃላይ የልጆቻችን ጸባይ ከድሮ በጣም ከተለወጠ መጠራጠር ተገቢ ነው። እነዚህ ብቸኛ መስፈርቶች አይደሉም። ልጅ ከዚህም የተለየ ምልክት ሊያሳይ ይችላል። ወላጅ ነቅቶ ማየቱ እጅግ አስፈላጊ ነው። ልጅን ከወዲሁ ለማስታጠቅ ወይም ለመርዳት ወላጅ ምን ሊያደርግ ይችላል? ብዙ ጥናቶች በተደጋጋሚ የሚያመለክቱት ወላጅ ከልጅ ጋር ያለው ግንኙነት ወይም ትስስር ትልቅ ጠቀሜታ እንዳለው ነው። ልጆቻችንን አምስት ደቂቃ እንኳን ቢሆን ጊዜን ወስደን እናዋራቸው። ቀናቸው እንዴት እንደነበር እንጠይቃቸው። ስለ ጓደኞቻቸው፣ ስለ ውሏቸው በግልጽ እንወያይ። ብዙ ወላጆች ልጄ የሚያልፍበትን ሁሉ መጥቶ ይነግረኛል የሚል የተሳሳተ ግንዛቤ አላቸው። እኛ ስራዬ ብለን ከልጆቻችን ጋር በግልጽ የምንነጋገርበትን መድረክ ካልከፈትን ልጆች ገልጸው አይነግሩንም፣ የሚያልፉበትን በውስጣቸው መደበቅ ይጀምራሉ። ቀድሞ መከላከል ጠቃሚ ምርጫ ነው። ልጆችን ስለሚያጠቁ ሌሎች ልጆች በግልጽ አብረናቸው እንወያይ። ብዙ ልጆች በዚህ ፈተና ውስጥ እንደሚያልፉ ይህ ደግሞ የሚያሳፍር ወይም የሚያሳቅቅ ነገር እንዳልሆነ ለልጆቻችን ከወዲሁ እንንገራቸው። ጥቃት ከደረሰባቸው ለእኛ መጥተው እንዲነግሩንና ሳንዳኝ፣ ስሜታዊ ሳንሆን እንደምናዳምጣቸው፣ አብረናቸው መላ እንደምንፈልግ ረጋ ብለን እንንገራቸው። በዚህ ጉዳይ ላይ ለልጆች ግንዛቤ ለመስጠት ተብለው የተጻፉ ጥሩ ጥሩ የልጆች መጽሐፎች አሉ። እነርሱን ገዝተን ለልጆቻችን እናንብብ ወይም እንዲያነቡ እንስጣቸው። ልጆቻችን ሌላ ልጆችን እንዳይሰድቡ፣ እንዳያጠቁ ደጋግመን እናስተምር። ሌላ ልጅ ላይ ሌላ ልጅ ሲጠቃ ካዩ ላስተማሪ ወይም ለሌላ ትልቅ ሰው እንዲናገሩም እናስታውሳቸው። በእኛ ልጆች ላይ እንዲከሰት የማንፈልገውን ነገር በሌሎች ልጆች ላይም እንዲከሰት አንፈልግምና ልጆቻችን ለጥቃት ምቹ ሊያደርጓቸው የሚችሉ ነገሮችን ከወዲሁ አይቶ እነዛን ነገሮች ማስወገዱ ተገቢ እርምጃ ነው። አንዳንድ ምሳሌዎችን ብናይ ወጥ ቤት ውስጥ ስንሰራ የወጡ ሽታ ወይም የጭስ ሽታ ልጆቻችን ላይ እንዳያደርስ በጣም ጥንቃቄ እናድርግ። ልጆቻችን ትምህርት ቤት ሲሄዱ ያ ሽታ አብሯቸው ከሄደ በቀላሉ ለሌሎች ልጆች ማሾፊያ ስድብና ጥቃት መንገድ ሊከፍት ይችላልና ይህ ማለት ግን ልጆቻችን ወጥ ቤት ገብተው ስራ አይስሩ ማለት አይደለም። ልጆቻችን የራሳቸው የሆነ ምርጫና አለባበስ መኖራቸው ጥሩ ቢሆንም ከሌሎች ልጆች ፍጹም የሚለያቸው አለባበስ እንዳይለብሱ እናበረታታቸው። ከኮምፒውተር ጥቃት ልጆቻችንን ለመጠበቅ ደግሞ ከላይ እንዳነሳ ነው። ሌላው ልጆች ተጠቂ ሊሆኑበት የሚችሉበት ቦታ ያው በኮምፒውተር ውስጥ ነው። አጥቂዎች ፌስቡክ፣ ኢሜል ቻት ላይና የመሳሰሉትን በመጠቀም ልጆቻችንን ሊያዋርዱ፣ ሊሰድቡ ስማቸውን ሊያጠፉ ይችላሉ። ልጆቻችንን ለመርዳት ከላይ እንደ ገለጽ ነው። በግልጽ ማውራት ልጆቻችንን ማነጋገር ዋነኛው መንገድ ነው። በፌስቡክ ቻት ላይ ስለ ራሳቸው የግል ሕይወት እንዳይጽፉ፣ ፓስወርዳቸውንም ለማንም እንዳይነግሩ እናስጠንቅቃቸው። ልጆቻችን ከሚገባው በላይ ኮምፒውተር ላይ እንዲቆዩም መፍቀድ የለብንም። ኮምፒውተሩን እኛ ልናየው የምንችለው ቦታ ላይ እናድርግ። ልጆቻችን ኮምፒውተር አካባቢ ሆነው ሲቆዝሙ፣ ሲያዝኑ ካየን ነገሩን እንመርምር። የጥቃቱን መጠን ለማወቅ የእነሱን ፌስቡክ ወይም ኢሜይል ውስጥ ገብተን ማየት እንኳ ካለብን ወደ ኋላ እንበል፣ ልጆቻችንን ማዳኛ ሊሆነን ይችላልና። በትምህርት ቤት ውስጥም ልጆች ተጠቂ መሆናቸውን ካወቅን ወይም ከጠረጠርን ረጋ ብለን ስለ ሁኔታው እንጠይቃቸው፣ እናነጋግራቸው። እንዲህ ነው ብለን መደምደሚያ ከመድረሳችን በፊት ልጆቻችንን ጥያቄ እየጠየቅን በደንብ እናዳምጣቸው። ስለ ተከሰተው ነገርም በቂ ግንዛቤ እንዲኖረን እንጣር። የሚያልፉበት ጥቃት ቀላል እንዳልሆነ እንደምንረዳ ረጋ ብለን እናስታውቃቸው። መጥተው በግልጽ ስለ ነገሩንም ከልብ እንደ ተደሰትንባቸው እናሳውቃቸው። ይህ ተበረታተው እንዲነግሩን ይጠቅማል። ወላጅ ጋር መጥተው ስለ ተናገሩ አሳባቂ እንደሆኑ እንዳይሰማቸው እንጣር። ይህን ነገር በግልጽ መናገራቸው እነርሱን ብቻ ሳይሆን ሌሎችንም ተማሪዎች እንደሚረዳ እንንገራቸው። ይህን ነገር ለማቆም ምን ማድረግ ይገባናል ብለን ከልጆቻችን ጋር አብረን መላን እንፈልግ። ልጃችንን በዘዴው ላይ ማሳተፉ በጣም አስፈላጊ ነው። ይህን ያን አድርጊ ብለን በደፈናው ብንነግራት የወላጆቼ ትዕዛዝ ነው ብላ ውስጧ ላይ ገባ ችላ ልትል ትችላለች። እርሷም አብራ የነደፈችው እቅድ ከሆነ ጠንክራ ከግብ እንድታውለው በራሷ በችሎታዋ እንድትተማመን ያደርጋታል። አብረን የዘዴውን መንገድ ስንወያይ ወይም እቅድ ስናወጣ የወላጅንና የልጅን ትስስር የበለጠ ይጨምራል። ልጅም ወላጆቼ በችግሬ ጊዜ የሚደርሱልኝ በግልጽ ላወራቸው የምችላቸው ነው ብሎ እንዲታመን ይረዳዋል። ከልጃችን ጋር ሆነን ጥቃቱን ለመከላከል ዘዴን ስንፈልግ ወይም እቅድን ስናወጣ ልጃችንን ለጥቃት ምቹ ሊያደርጉት ስለሚችሉ ጉዳዮችም እንወያይ። ውድ እህቴ ሆይ አሁን ደግሞ ከመጽሐፍ ቅዱስ አንድ ታሪክ አብረን እናያለን። በአንድ ወቅት ንጉሡ ዳዊት ጥሩ ያልሆነ ምርጫ አደረገ። መጀመሪያ ስልጣኑን ተመርኩዞ ከሌላ ሰው ሚስት ጋር ያልተገባ የግብረ ሥጋ ግንኙነት አደረገ። ከዚያም ባሏዋ ከእርሷ ጋር እንዲተኛ አድርጎ ነገሩን ለመደበቅ ሞከረ። ይህ ሁልጊዜ የሚደረግ ነገር ነው። ብዙውን ጊዜ ስህተት እንሰራና ከመናዘዝ ወይም ንስሐ ከመግባት ይልቅ ልንሸፋፍነውን ሞክራለን። አንዳንዴ የተሳካልን ይመስለናል፣ በቃ ማንም የማያውቅብን ይመስለናል። ነገር ግን እግዚአብሔር ሁሉን ያያል ያውቃልም። መሸፋፈን የበለጠ እንድንዋሽ፣ የበለጠ ስህተት እንድንሰራ ያደርገናል። ውድ እህቴ ሆይ እንደዚህ አይነት ነገር አጋጥሞሽ ያውቃል? ዳዊት ራሱን ብቻ ሳይሆን አገልጋዮቹን የኃጢአቱ ተካፋይ ወይም ተባባሪዎች አድርጓቸው ነበር። ሰዎች ያላቸውን ስልጣን ላልተገባ ነገር ሲጠቀሙበት፣ ሌሎች ሰዎችን ወደ እንደዚህ አይነት ተግባር እንዲሰማሩ ያደርጓቸዋል። ይህ ደግሞ የበለጠ አሳዛኝ ነው። ቀጥሎ ዳዊት ያደረገውን እኔ ዳዊት የዛችን ሴት ባል ወደ ጦርነቱ ልኮ በዚያ እንዲሞት አደረገው። የዚህ ሰው አሟሟት ድንገት ወይም በጦርነቱ አደጋ ብቻ አልነበረም። እንዲገደል ተመቻችቶ ነበር። የዳዊት ጀነራሎች ወይም ባለሟሎችና ዳዊት ይህንን ያውቁ ነበር። የሚገርመው እንደዚህ የሚያደርገውን ንጉሥ እንዴት ያገብሩታል የሚለው ነው። እግዚአብሔር ግን በጣም ተቆጣ። እግዚአብሔር እንዴት እንደ ተቆጣ መጽሐፍ ቅዱስ ይነግረናል። እግዚአብሔር ነቢዩ ናታንን ወደ ዳዊት ላከው። የላከውም ለዳዊት አንድ ታሪክ እንዲነግረው ነው። እስኪ እናንብበው። ሁለተኛ ሳሙኤል ምዕራፍ አስራ ሁለት ላይ ሁለተኛ ሳሙኤል ምዕራፍ አስራ ሁለት እግዚአብሔር ናታንን ወደ ዳዊት ላከው። እርሱም ወደ ዳዊት መጥቶ እንዲህ አለው በአንድ ከተማ የሚኖሩ ሁለት ሰዎች ነበሩ። ከእነርሱም አንዱ ባለጠጋ ሲሆን፣ ሌላው ደግሞ ደሃ ነበረ። ባለጠጋው እጅግ ብዙ በጎችና የቀንድ ከብቶች ነበሩት። ደሃው ግን ከገዛት ከአንዲት ጠቦት በግ በስተቀር ሌላ አልነበረው። ተንከባከባት፣ አብራውም ከልጆቹ ጋር አደገች። አብራው ትበላ፣ ከጽዋው ትጠጣ፣ እንዲሁም በእቅፉ ትተኛ ነበር። ልክ እንደ ገዛ ልጁ ነበረች። ወደ ባለጠጋውም ቤት እንግዳ መጣ። ባለጠጋው ግን ከራሱ በጎች ወይም ቀንድ ከብቶች ወስዶ ለመጣበት እንግዳ ምግብ ማዘጋጀት አልፈለገም። ከዚህ ይልቅ የደሃውን እንስት ጠቦት በግ ወስዶ ቤቱ ለመጣው እንግዳ አዘጋጀው። ዳዊት በዚያ ሰው ላይ እጅግ ተቆጥቶ ናታንን እንዲህ አለው፣ ሕያው እግዚአብሔርን ይህን ያደረገው ሰው ሞት ይገባዋል። እንዲህ ያለውን ነገር በማድረጉና ባለማዘኑም ስለ በጊቱ አራት እጥፍ መክፈል አለበት። ከዚያም ናታን ዳዊትን እንዲህ አለው፣ ያ ሰው አንተ ነህ። የእስራኤል አምላክ እግዚአብሔር የሚለው ይህን ነው። በእስራኤል ላይ ንጉሥ ትሆን ዘንድ ቀባሁህ፣ ከሳውልም እጅ ታደግሁህ፣ የጌታህን ቤት ሰጠሁህ፣ የጌታህንን ሚስቶች በብብትህ አስታቀፍኩህ የእስራኤልንና የይሁዳን ቤት ሰጠሁህ። ይህም ሁሉ አንሶህ ቢሆን ኖሮ ከዚህ በላይ ጨምሬ በሰጠሁህ ነበር። ታዲያ በፊቱ ክፉ ነገር በማድረግ የእግዚአብሔርን ቃል ያቃለልኸው ስለ ምንድን ነው? ኬጢያዊውን ኦርዮን በሰይፍ መታህ፣ ሚስት እንድትሆንህም ሚስቱን ወሰድሃት፣ እርሱንም በአሞናውያን ሰይፍ ገደልኸው። ስለዚህ ሰይፍ ለዘላለም ከቤትህ አይርቅም። እኔን አቃልኸኛል። ሚስት እንድትሆነህም የኬጢያዊውን የኦርዮን ሚስት ወስደሃታልና እግዚአብሔር እንዲህ ይላል፣ እነው ከራስህ ቤት ክፉ ነገር አስነሣብሃለሁ። ዐይንህ እያየም ሚስቶችህን ወስጄ ለአንተ ቅርብ ለሆነ ሰው ለአንዱ እሰጣለሁ። እርሱም በቀን ብርሃን ከሚስቶችህ ጋር ይተኛል። አንተ ይህን በስውር አድርገኸዋል። እኔ ግን ይህንኑ ነገር በቀን ብርሃን በእስራኤል ሁሉ ፊት እገልጠዋለሁ። ከዚያም ዳዊት ለናታን እግዚአብሔርን በጣም በድያለሁ አለው። ናታንም እንዲህ አለው፣ እግዚአብሔር ኀጢአትህን አስወግዶልሃል፣ አንተ አትሞትም። ይህን በመፈጸምህ ግን የእግዚአብሔር ጠላቶች እጅግ እንዲያቃልሉት ስላደረግህ የተወለደልህ ልጅ ይሞታል። ናታን ወደ ቤቱ ከሄደ በኋላ የኦሪዮን ሚስት ለዳዊት የወለደችለትን ሕፃን እግዚአብሔር ከባድ ሕመም ላይ ጣለው ዳዊት ስለ ሕፃኑ እግዚአብሔርን ለመነ ጾመም ከዚያም ወደ ክፍሉ ገብቶ በተከታታይ ሌሊቱን መሬት ላይ ተኝቶ አደረ የቤተ ሰቡ ሽማግሌዎችም ከመሬት ሊያስነሱት በአጠገቡ ቆሙ እርሱ ግን እምቢ አለ አብሮአቸውም አንዳች ነገር አልበላም በሰባተኛው ቀን ሕፃኑ ሞተ የዳዊት አገልጋዮችም እነሆ ሕፃኑ በሕይወት እያለ የነገርነውን ዳዊት አልሰማንም። ታዲያ አሁን የሕፃኑን መሞት እንዴት አድርገን ልንነግረው እንችላለን? በራሱ ላይ ጉዳት ሊያደርስ ይችላል ብለው መንገሩን ፈሩ። ዳዊት አገልጋዮቹ በሹክሹክታ ሲነጋገሩ አይቶ ሕፃኑ መሞቱን አወቀ። ስለዚህ ሕፃኑ ሞተ? ብሎ ጠየቃቸው። እነርሱም አዎም ሞቶአል፣ ብለው መለሱለት። በዚህ ጊዜ ዳዊት ከመሬት ተነሣ ከታጠበ ከተቀባና ልብሱን ከለወጠ በኋላ ወደ እግዚአብሔርም ቤት ሄዶ ሰገደ። ከዚያም ወደ ክፍሉ ገባ። በራሱም ጥያቄ ምግብ አቅርበውለት በላ። አገልጋዮቹም እንደዚህ ያደረግከው ለምንድን ነው? ሕፃኑ በሕይወት እያለ ጾምህ፣ አለቀስህ፤ ሕፃኑ ከሞተ በኋላ ግን ተነሥተህ በላህ ብለው ጠየቁት። እርሱም እንዲህ አለ በእርግጥ ሕፃኑ በሕይወት እያለ እግዚአብሔር ይቅር ብሎኝ ሕፃኑን በሕይወት ያኖሮ ይሆናል ብዬ ጾምሁ፣ አለቀሱ። አሁን ግን ሕፃኑ ስለ ሞተ የምጾመው ለምንድን ነው? መልሼ ላመጣው እችላለሁን? እኔ ወደ እርሱ እሄዳለሁ እንጂ እርሱ ወደ እኔ አይመለስም። ከዚያም ዳዊት ሚስቱን ቤርሳቤህን አጽናናት፣ ወደ እርሷም ገብቶ አብሯተኛ ወንድ ልጅ ወለደች። ስሙንም ሶሎሞን አለው። እግዚአብሔርም ወደደው። እግዚአብሔር ሕፃኑን ስለ ወደደም ስሙ ይዲዲያ ተብሎ እንዲጠራ በነቢዩ በናታን በኩል ቃል ላከ። ምንኛ የሚገርም ታሪክ ነው! ነቢዩ ናታን ለዳዊት የነገረው ዳዊት ምን ያህል ክፉ እንደሆነ በዚያ ታሪክ ውስጥ ራሱን እንዲያ አድርጎታል። እርግጥ ነው ብዙ ጊዜ የራሳችንን ስህተት ማየት አይሆንልንም ለራሳችን ሁል ጊዜ ትክክል እንደሆነን ነው የምናስበው የሆነ ሌላ ሰው ያስፈልገናል ጥፋታችንን እንዲነግረንና እውነቱን እንድንረዳ ለዚህ ነው ሁል ጊዜ ስንጸልይ እግዚአብሔር ስህተታችንን እንዲያሳየን መጠየቅ የሚገባን ቀደም ብለን ስለ ህፃናት ጥቃት ስናይ ነበር ብዙ ጊዜ የሰው ስህተት ነው የሚታየን የራሳችን ስህተት እንደ ስህተት አንቆጥረውም። የቤት እመቤት ብትሆኚ፣ የቢሮ ሰራተኛ ወይም የትኛውም የስልጣን ተዋረድ ላይ ብትኖሪ፣ እግዚአብሔር ጥበበኛ ሆነሽ ያለሽን ስልጣን በአግባቡ መጠቀም የምትችይበትን ኃይል እንዲሰጥሽ መጸለይ አለብሽ። ራስ ወዳድ ላለመሆን ሁልጊዜ መጸለይ አለብን። በመዝሙር ሀምሳ አንድ ቁጥር አንድ ጀምሮ እንደዚህ ይላል እግዚአብሔር ሆይ እንደ ቸርነት መጠን ምሕረት አድርግልኝ እንደ ርኅራኄህም ብዛት መተላለፌን ደምስስ በደሌን ፈጽሞ እጠብልኝ ከኀጢአቴም አንጻኝ እኔ መተላለፌን አውቃለሁና ኀጢአቴም ዘወትር በፊቴ ነው በውሳኔ ትክክል በምትሰጠው ፍርድም ንጹሕ ትሆን ዘንድ አንተን በርግጥ አንተን ብቻ በደልሁ በፊትህም ክፉ ነገር አደረግሁ ስወለድ ጀምሮ በደለኛ ገና እናቴም ስትጸንሰኝ ኀጢአተኛ ነኝ። እነሆ እውነትን ከሰው ልብ ትሻለህ፣ ስለዚህ ጥልቅ ጥበብን በውስጤ አስተምረኝ። በሄሶብ እርጨኝ እኔም እነጻለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ሐሤትንና ደስታን አሰማኝ፣ ያደቀካቸው አጥንቶቼም ደስ ይበላቸው። ፊትህን ከኀጢአቴ መልስ በደሌንም ሁሉ ደምስስልኝ። አምላኬ ሆይ ንጹሕ ልብ ፍጠርልኝ፣ ቀና የሆነውንም መንፈስ በውስጥ ያድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከእኔ ላይ አትውሰድ። የማዳንህን ደስታ መልስልኝ፣ በእሽታ መንፈስም ደግፈህ ያዘኝ። እኔም ለሕግ ተላላፊዎች መንገድህን አስተምራለሁ፣ ኀጢአተኞችም ወደ አንተ ይመለሳሉ። የድነቴ አምላክ እግዚአብሔር ሆይ ደም ከማፍሰስ አድነኝ፣ አንደበቴም ስለ ጽድቅህ በእልልታ ይዘምራል። ጌታ ሆይ ከንፈሮቼን ክፈት፣ አፌም ምስጋናህን ያውጃል። መሥዋዕትን ብትወድ ኖሮ ባቀረብኩልህ ነበር፣ የሚቃጠል መሥዋዕትም ደስ አያሰኝህም። እግዚአብሔር የሚቀበለው መሥዋዕት የተሰበረ መንፈስ ነው። እግዚአብሔር ሆይ አንተ የተሰበረውንና የተዋረደውን ልብ አትንቅም። በበጎ ፈቃድህ ጽዮንን አበልጽጋት፣ የኢየሩሳሌምንም ቅጥሮች ሥራ። የጽድቅ መሥዋዕት፣ የሚቃጠል መሥዋዕትና ሙሉ የሚቃጠል መሥዋዕት ያን ጊዜ ደስ ያሰኘኋል። ኮርማዎች በመሠዊያህ ላይ የሚሰዉትም ያን ጊዜ ነው። ዳዊት በዚህ ስፍራ ላይ ያዘነ መሆኑ ግልጽ ነው። ያዘነው ደግሞ በደለኛ ስለሆነ ብቻ ሳይሆን የእግዚአብሔር ፍርድ ትክክል ስለሆነ ጭምር ነው። ስህተት ስንሰራ መጀመሪያ የምንበድለው እግዚአብሔርን ነው፣ ሌሎች ሰዎችን አይደለም። ለዚያ ነው ንስሐ መግባት ያለብን ከቃሉ እንደ ተረዳ ነው። ዳዊት እግዚአብሔር እንዲለውጠው ሁሉ ነው የሚጸልየው። የውስጥ ለውጥ ይፈልጋል። ልቡ እንዲለወጥ ይሻል። በእግዚአብሔር ፍቅርና ይቅርታ ላይ መተማመን ይፈልጋል። በመጨረሻ ዳዊት ራሱን በእግዚአብሔር ፍቅርና ምሕረት ፊት ወርውሯል። መፍረክረክ አቁሞ የእግዚአብሔርን ይቅርታ ማግኘት እንዳለበት አምኗል። እግዚአብሔርም ይቅር አለው። ነቢዩ ናታን እግዚአብሔር ኃጢአትህን ካንተ አርቋል ብሎ አረጋገጠለት አትሞትም ነገር ግን በተሳሳተ ምርጫ ምክንያት የሚመጣ ጥሩ ያልሆነ ውጤት አለ አለው። ይሁን እንጂ እግዚአብሔር አዲስ ጅማሬን ሰጠው። ዳዊትም በፍጹም ልቡ እግዚአብሔርን ማምለኩን ቀጠለ። ውድ እህቴ ሆይ ኃጢአታችንን ብንናዘዝ እግዚአብሔር ይቅር ሊለን ዝግጁ ነው። ከዚያም ከጥፋታችን ሊመልሰን ይወዳል። አንድ ልጁን ልኮ የኃጢአታችንን ዋጋ በሙሉ ከፍሎልናል። ስለዚህ ወደ እግዚአብሔር በመቅረብ ኃጢአታችንን ስንናዘዝ እግዚአብሔር ይቅር ይለንና ልክ እንደ ዳዊት አዲስ ጅማሬን ይሰጠናል። አዲስ መንፈስ በውስጣችን ያፈሳል። ይህ መንፈስ ደግሞ የተሻለ ህይወት እንዲኖረን ወደ እውነት ሁሉ ይመራናል።